በኢትዮጵያ ከ50 ዓመታት ወዲህ በመጠኑ ታይቶ የማይታወቅ ድርቅ በአፋር ክልል በእንስሳትና በሰዎች ሕይወት ላይ ያሳደረው ጫና ከባድ ነው። በድርቁ በተጠቁ ሌሎች አካባቢዎችም ወደ ሰማንያ ከመቶ የሚሆኑ የቤት እንስሳት መሞታቸውን ዓለም አቀፍ የእርዳታ ሰራተኞች አስታውቀዋል። በአፋር ኤሊዳር እና ገዋኔ ወረዳዎች ከብቶች በግጦሽና ውሃ እጥረት ሞተዋል። የተረፉት ደግሞ ሰውነታቸው መንምኖ በበሽታ ተጠቅተው ይታያሉ። እንስሳትና ሰዎች ከአንድ የደፈረሰ ኩሬ ውሃ ይጠጣሉ። ንጹህ የመጠጥ ውሃ እጥረት ከድርቁ ጋር በተያያዘ ከተከሰተው የምግብ እጥረት ጋር ተያይዞ የሰዎችን ጤንነት እየተፈታተነ ይገኛል። በአፋር ክልል የዓለም የምግብና እርሻ ድርጅት ፋኦ የሚሰሩት ፓትሪክ ኮርማዋ ሁኔታውን ያስረዳሉ። ሰዎች ይህንን ቆሻሻ ውሃ ነው የሚጠጡት። ይሄ ደግሞ የኑሮ ሁኔታቸውን ከማወቁም አልፎ የበሽታዎች መንስኤ ነው። ምክንያቱም እንስሶችም ከዚህ ነው ውሃ የሚጠጡት፣ እዚያውም ላይ ነው የሚጸዳዱት። የዓለም አቀፍ ህብረተሰብ ፋኦንና ሌሎች ድርጅቶችን እንዲተባበረን ነው የምንጠይቀው። የሚጠጣ ውሃ አቅርቦት፣ ለእርሻ ለእንስሳትም ሆነ ለሰዎች ማሟላት ነው አላማው። አሁን ያለው ሁኔታ ለአደጋ የሚጥል ነው። የከባቢ አየር ለውጥ ጋር በተያያዘ በተለያዩ የደቡብ አፍሪካና ደቡብ አሜሪካ ሀገር ድርቅ ያስከተለው ኤልኒኞ በኢትዮጵያ የፈጠረው የምግብ ጥረትና ድርቅ ከሁሉም የከፋ መሆኑን የገለጸው የዓለም የምግብና የእርሻ ድርጅት ፋኦ በተባበሩት መንግስታት ድርጅት አስቸኳይ እርዳታ ለኢትዮጵያ ህዝብ እንደሚያስፈልግ አስታውቋል። በተለይ በአርብቶ አደር አካባቢዎች እንደ አፋርና ሱማሌ ክልል እንዲሁም አንዳንድ የአማራና ኦሮሚያ ቆላማ አካባቢዎች በግጦሽና ውሃ እጥረት የተነሳ እንስሳዎች በመሞታቸው የወተትና የስጋ ምርት ቀንሷል። በዚህም የተነሳ የአካባቢው ማህበረሰብ ለከፋ የምግብ እጥረት ተጋልጧል። ሀያ አምስት ፍየሎች ሞተውብኛል። ላሞችና በሬዎች ሙሉ በሙሉ ለማለት ይቻላል አልቀዋል። የእንስሳት መኖ እርዳታ አግኝተን ጥቂት ከብቶች ተርፈውልናል። ሆኖም በቂ አይደለም። አሁንም ተጨማሪ የእንስሳት መኖ ያስፈልገናል። የቀሩት እንስሳት ከቀን እስኪደርሱ ቀለብ ያሻቸዋል። ኦማር ቤሪን ነው የሰማነው። ለመጠጥና ለእንስሳት የሚውለው ውሃ በአቅራቢያው ካለ ወንዝ በሞተር ተስቦ ወደ ኩሬው ይገለበጣል። በወንዙ ዳርቻ ላሉ ሰዎች ቅርበት ቢኖረውም በሌሎች አካባቢዎች ከዝናብ የሚገኝ ውሃ የሚቋርባቸው ኩሬዎችና ኢላዎች ደርቀዋል። በዚህም የተነሳ አርብቶ አደሮች ውሃ ለማግኘት ለሰዓታት ይጓዛሉ። በቋፍ ላይ ያሉ የታመሙና የደከሙ እንስሳት ረጅም ርቀት ለመጓዝ ስለማይችሉ በመንገድ ላይ ወድቀው ይቀራሉ። የተባበሩት መንግስታት ድርጅት ባወጣው መረጃ መሰረት በአህጉሪቱ ደቡባዊ ክልል በመላው አፍሪቃም እንደዚሁ ወደ ሀያ ሚሊየን የሚሆኑ ሰዎች የምግብ እጥረት አጥቅቷቸዋል። ወደ አስራ አራት ሚሊየን የሚሆኑ ሰዎች ደግሞ በምስራቅ በሚገኘው አካባቢ በድርቁ እንደተጠቁ ገልጿል። ኤልኒኞ በአፍሪካ ያስከተለው ድርቅና ጎርፍ ሲሆን ያልተመጣጠነና ወቅቱን ያልጠበቀ የዝናብ ስርጭት በአንዳንድ ቦታዎች ሰብል ሲያደርቅና እንስሳትን ሲገድል በሌሎች አካባቢዎች ደግሞ የጎርፍ መጥለቅለቅ ሲያስከትል ታይቷል።